የአውሮፓ ህብረት አባል ሀገራት የየብስም ሆነ የባህር ድንበሮቻቸውን በአግባቡ መጠበቅ ካልቻሉ ህብረቱ ይህን የማድረግ ኃላፊነት እንዳለበት ነው ትናንት በጉዳዩ ላይ በመከረው የህብረቱ ጉባኤ የተገለጸው። ለዚህም ፍሮንቴክስ የተሰኘው የህብረቱ የድንበር ጠባቂ ኃይል ተጠናክሮ የአውሮፓን የየብስና የባህር ድንበር እንዲጠብቅ የሚለው እቅድ ትናንት ይፋ ሆኗል። በቅዱ መሰረትም አሁን አምስት መቶ ሰራተኞች ያሉት ፍሮንቴክስ በቀጣይ አምስት ዓመታት ውስጥ ተቀጣሪዎቹን በእጥፍ ይጨምራል። በየብስና የባህር ድንበር ጥበቃ ላይ ለሚሰማራው ኃይልም ተጨማሪ አንድ ሺ አምስት መቶ ድንበር ተቆጣጣሪ ኃይልም በደጀንነት እንዲዋቀር ታስቧል። የአውሮፓ ህብረት ኮሚሽን ምክትል ፕሬዚደንት ፍራንስ ቲመርማንስ ለአውሮፓ ፓርላማ ትናንት የድንበር ቁጥጥር እቅዱን ሲያቀርቡ እንደተናገሩት ካለፈው ታህሳስ ወር መጨረሻ አንስቶ ተገቢው የይለፍና የመኖሪያ ፈቃድ ሳይኖራቸው ወይም ለጥገኝነት ጥየቃ ሳይመዘገቡ አንድ ነጥብ አምስት ሚሊየን የሚሆኑ ስደተኞች ወደ አውሮፓ ህብረት ሀገራት ገብተዋል። ይህ በድንበሮች አጠባበቃችን ላይ የሰራነውን ስህተት በግልጽ ያሳያል። ህገወጥ አገባቦቹ በመላ የአውሮፓ ህብረት ላይ ተጽዕኖ አሳድረዋል። በርካታ አባል አገራት የየግል ድንበር ክልልን ዳግም የመቆጣጠር እርምጃን ወስደዋል። በውጭው ድንበር ላይ የመጣው ችግር የሸንገንን ሥርዓት ጥያቄ ላይ ጥሎታል። ሸንገንን ይዞ መቆየት ከፈለገን በውጭው የጋራ ድንበር አጠባበቅ ላይ ያለውን አሰራር ማሻሻል ይኖርብናል። እስካሁን እያንዳንዱ አባል ሀገር በተናጠል በአውሮፕላን ማረፊያዎችም ሆነ የባህር ወደብን ጨምሮ ድንበሮቻቸው ላይ ቁጥጥር የማካሄድ ኃላፊነት ነበረባቸው። ለምሳሌ ዳር ላይ ከሚገኙት ሀገራት ግሪክ ስትታይ በበርካታ ስደተኞች ተጥለቅልቃለች፣ ግን ለረዥም ዓመታት እርዳታ ሳታገኝ ቆይታለች። ይህ ግን ከእንግዲህ ይለወጣል። አንድ አባል ሀገር በውጭው ድንበር በቂ ቁጥጥር ሳያደርግ ቀርቶ ተጠይቆም ያንን ካላደረገ ፈጥኖ ወደዚያ የሚሰማራ ሀይል ይኖራል። ይህን ከወዲሁ ፖላንድ ተቃውማለች። እርምጃው ለፍሮንቴክስ ሲባል ሉዓላዊነትን አሳልፎ መስጠት ነው ሲሉ የተቹት አዲሱ የሀገሪቱ የውጭ ጉዳይ ሚኒስትር ቪቶል ቫስቼኮቭስኪ የኮሚሽኑ እቅድ አስገራሚና ዴሞክራሲያዊ መቆጣጠሪያ የሌለው ነው ብለውታል። በአውሮፓ ፓርላማ የአረንጓዴዎቹ የውስጥ ፖለቲካ ተንታኝ ፍራንሲስካ ኬለርም እቅዱን ይተቻሉ። በዚህ ምክንያት አባል አገራት ስደተኞችም በማስገባታቸው ይቀጣሉ ማለት ነው። ኮሚሽኑ አባል አገራት ሙሉ በሙሉ መዘጋታቸውን እርግጠኛ መሆን ይፈልጋል። ይህ የአውሮጳን ሕግ ይቃረናል። እንዲሁም ከሰብአዊ መብት አኳያም ፍጹም ተቀባይነት የለውም። በተግባርም ስታይ ምንም ትርጉም አይሰጥም። ምክንያቱም ፍሮንቴክስ ከአባል ሀገራት ጋር በቦታው ተባብሮ መስራት ይኖርበታል። ፍሮንቴክስ ከአባል አገራት ፍላጎት ውጪ ወደ ለዛ የሚላክ ከሆነ ደግሞ ይህ ሊሆን አይችልም። የሉዓላዊነት ጉዳይ አባል ሀገራትን ያሳስባል። ይህን በአግባቡ የሚረዳው የህብረቱ ኮሚሽን በረቂቁ ህግ ላይ የፍሮንቴክስ ኃይል እንዲህ ባለው አጋጣሚ በሚገባበት ሀገር የሚቆየው ለተወሰኑ ቀናት ብቻ ሊሆን እንደሚችል በግልጽ አስፍሯል። እስካሁን የህብረቱ ሀገራት ዜጎች ከቦታ ቦታ ሲጓዙ የጉዞ ሰነዳቸው ጊዜው ያለፈ መሆኑ ብቻ ነበር የሚታየው ከእንግዲህ ግል እያንዳንዱ የጉዞ ሰነድ በኮምፒውተር መረጃዎች አማካኝነት በስልት ይጣራል። በሸንገን ውል መሰረት ይህ አልነበረም። ቲመርማንስ የተጠርጣሪ አሸባሪዎችን እንቅስቃሴ ከመከታተል ጋር በተገናኘ ይህን ማድረግ አስፈላጊ መሆኑን አመልክተዋል። የጥገኝነት ጥያቄያቸው ተቀባይነት ያላገኘ ስደተኞችም የሚሰጣቸው የተለየ ወረቀት ለማዘጋጀትም ታቅዷል። ህብረቱ ከ17 ሀገራት ጋር ጥገኝነት ያልተሰጣቸውን ስደተኞች ለመመለስ ተስማምቷል። ጥገኝነት ያላገኙ ስደተኞችን በመመለሱ ተግባርም ፍሮንቴክስ እንዲሳተፍ ታቅዷል።